ኢትዮጵያ የታላቁ ህዳሴ ግድብ ሁለተኛ ዙር የውሃ ሙሌት መርሃ ግብሯን በመጪው ክረምት እንደምታከናውን ባሳወቀች ማግስት የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ማንም ሰው ከግብፅ ውሃ አንድም ጠብታ መውሰድ አይፈቀድለትም በማለት ተናግረዋል ይህ ከሆነ ቀጠናው የማይገመት አለመረጋጋት ውስጥ ይገባል ሲሉም ጠንካራ አቋም አንጸባርቀዋል የኢትዮጵያ መንግስት ለዚህ የፕሬዚዳንት አብዱልፈታህ አልሲሲ ንግግር በይፋ እስካሁን ምላሽ አልሰጠም እኛም ከትናንት ጀምሮ የመንግስትን ላሽ ለማወቅ ያደረግነው ሙከራ አልተሳካም። በባህር ዳር ዩኒቨርሲቲ የዓለም አቀፍ ሕግ መምህር የሆኑት አቶ ዘውዱ መንገሻ ኢትዮጵያ ዓለም አቀፍ የድንበር ተሻጋሪ ወንዞች ሕግጋትና ስምምነቶችን አክብራ የኤሌክትሪክ ኃይል ማመንጫ ግድብ መስራቷ እንዲህ ያለውን የከረረ አቋም ከታችኛው ተፋሰስ ሀገር መሪ እንዴት አስከተለ እንደምታውስ ምን ይሆን ብለን ጠይቀናቸዋል። እንግዲህ በአንድ በኩል እንደ ማፈራራትም ለማየት ይቻላል። በሌላ በኩል ደግሞ ግድቡም እየተገነባ ነው። የመጀመሪያ ዙሩ ሙሌት ሙላ ተደርጓል። አሁን ደግሞ ሁለተኛ ዙር ሙሌት ልናደርግበት የምንችለበት ጊዜ በጣም ቅርብ ነው። ስለዚህ ይሄ ከሆነ ሌሎች ሀገራት ኢትዮጵያ ላይ ተጽዕኖ በማድረግ ወደ ስምምነት ለመግፋትም ሊሆን ይችላል። ግን በአንድም ሆነ በሌላ መልኩ የምንረዳው ነገር ምንድን ነው ቀጠናዊ ቀውስ ሊከሰት ስለሚችል ቀድሞ ኢትዮጵያን ወደ አንድ የሆነ ግፊት ውስጥ በማድረግ ከዚህ ግድብ ስራ ጋር በተያያዘ ስምምነት እንድታደርግ ለመገፋፋት የተደረገ አድርጌ ነው የምወስደው። የግብፅ መሪዎች በናይል ወይም አባይ ወንዝ ላይ ያላቸው አቋም አንድ ነው ማለት ይቻላል። ገማል አብደል ናሰር በአንድ ወቅት ጠንካራዋን ግብፅ መገንባት ያሻል፣ እንዴት ከተባለ በናይል እና በናይል ብቻ ብለዋል። ከእስራኤል ያላቸውን ስጋት በካምፕ ዴቪድ ስምምነት ከቋጩ በኋላ አንዋር ሳዳት ከእንግዲህ በኋላ ግብፅን ወደ ወደ ጦርነት የሚያመራት ቢኖር ውሃ ብቻ ነው ማለታቸው አይዘነጋም። መሐመድ ሙርሲም ቢሆኑ ግብጽ የናይል ስጦታ ከሆነች ናይል ለግብጽ ስጦታ ነው በሚለው ንግግራቸው ይታወሳሉ። 60 በመቶ ግብጻውያን ናይል ከሰማይ የወረደላቸው ጸጋ አድርገው ሲያምኑ፣ በተቃራኒው ኢትዮጵያውያን ሀብቱ የኛ እንደሆነ አያምኑም የሚሉት የኢትዮ አረብ የህዝብ ለህዝብ ተመራማሪው ፕሮፌሰር አደም ካሚል ግብጽ በፕሬዝዳንት አብዱልፈታህ አልሲሲ ዘመን ኢትዮጵያ ከውጭ እርዳታና ድጋፍ እንዳታገኝ ከመሰራቱ በላይ ግድቡ

ይሄ ቀጠና በሙሉ ይተረማመታል፣ የሚል መግለጫ እየሰጡ ነው ያሉት ፕሬዚዳንቱ። ይህንን ካሉ ኢትዮጵያ ግድቡን ስትገነባ የጣሰችው ሕግ ምን ይሆን ብለንም አቶ ዘውዱ መንገሻን ጠይቀናቸዋል። ከሁሉ አንጻር ሲታይ በኢትዮጵያ በኩል በተቻለ መጠን ሁሉንም የዓለም አቀፍ የድንበር ተሻጋሪ ወንዞችን የሚገዙ መርሆችን በአግባቡ አክብራ ነበር ሄደችው ማለት ይቻላል። በግብጽ በኩል ግን የነበረው ሂደት ምንድን ነው? ከዚህ ቀደም ቀደ በ1959 በ1920ዎቹ ውስጥ የተደረገው በቅኝ ግዛት እና ከቅኝ ግዛት ማግስት የተደረጉ ስምምነቶች ላይ ለግብፅ ድርሻ ተሰጥተዋል ብለዋቸው የሚያስቧቸው የውሃ ክፍፍል በምንም አይነት መልኩ መንካት የለበትም ይላል። ይህ ደግሞ በፍጹም ሊሆን አይችልም። አልሲሲ ንግግርም ግብፅ በእነዛ ስምምነት ያገኘችውን ውሃ በምንም አይነት ድሮፕሌት ሊቀምስ አይገባም የሚል አይነት ሀሳብ ነው። ይህ ደግሞ ውሃውን በውስጣዊነት እና በእኩልነት የመጠቀም መርህ ከሚለው የሚጣረስ ነው እና እነሱ ሀሳባቸው ቀድሞ የነበረውን የውሃ አጠቃቀም ማስጠበቅ ነው። በተለያየ አይነት መንገድ በኢትዮጵያ በኩል ያለው ጥያቄ ምንድን ነው? ውሃውን በእኩልነትና በፍትሃዊነት የመጠቀም ጥያቄ ነው። ሱዳን የመንግስት ለውጥ ካስተናገደች ወዲህ በኢትዮጵያ ታላቁ የሕዳሴ ግድብ ዙሪያ ያላት አቋም ወደ ግብፅ የማድላት ዝንባሌ ታይቶበታል። የሶስቱ ሀገራት የግድቡ ድርድርም ተቋርጦ ቆይቷል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጭ ነኝ ከአዲስ አበባ።